በደቡብ ሱዳን የሰላም ጉዳይ ሁላችንም አንድ ድምፅ ሊኖርን ይገባል ሲሉ በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ተናገሩ። በአካባቢ የጸጥታ ጉዳዮች ላይ ያተኮረ ጉብኝት ለማድረግ ወደ አፍሪካ ቀንድ የመጡት አምባሳደር ኒኪ ሄሊ አዲስ አበባ ናቸው ይለናል ዘጋቢያችን እስክንድር ፍሬው። ቀደም ሲልም ከጠቅላይ ሚኒስትር ኃይለማርያም ደሳለኝና ሌሎች ከፍተኛ የአገሪቱ ባለስልጣናት ጋር ተገናኝተው ተነጋግረዋል። የእስክንድር ዘገባ ማምሻውን በሰጡት ጋዜጣዊ መግለጫ ላይ ያተኩራል። First of all, we are thrilled to be uh, in Addis and obviously thrilled to be here at the AU. ወደ አፍሪካ ህብረት ለመምጣት የመጀመሪያዋ የፕሬዝዳንት ዶናልድ ትራምፕ አስተዳደር ባለስልጣን ኒኪ ሄሊ የመጀመሪያ ቀን የአዲስ አበባ መርሃ ግብር የተጠናቀቀው በአፍሪካ ህብረት ነው። በሀጉሪቱ የጸጥታ ጉዳዮችና በተያያዥ የትብብር ርዕሶች ላይ ከህብረቱ የፖለቲካ ጉዳዮች ኮሚሽነር ሲሶማ ሰማቲ ጋር ተነጋግረዋል። አገራቸው ከአፍሪካ ጋር መስራት እንደምትፈልግም ነው ለጋዜጠኞች ያስረዱት። part of the world we see great opportunities in Africa um, we see challenges in Africa but we want to support and help in those situations United States african-american I'm in the home Alam Kafelno, am gonna know but I think I'll do it you know I a lot and as the only and I got a and it bugger and በኢኮኖሚ እድገት ይሁን ስልታዊ በሆነ ተሞክሮ ይሁን፣ በፖለቲካዊ መፍትሄዎች ይህ ጉብኝትና ውይይት በዩናይትድ ስቴትስና በአፍሪካ መካከል ሊመጣ ላለው ይበልጥ የጠነከረ ግንኙነት መጀመሪያ እንደሚሆን አምባሳደሯ ተስፋቸውን ገልጸዋል። ከጸጥታ ጉዳዮች አንጻር በደቡብ ሱዳን ሰላም ለማምጣት የኢጋድ አባል ሀገራት የያዙትን ጥረት የጠቀሱት አምባሳደሯ በአንድ ድምፅ መናገር እንደሚገባ አብራርተዋል። ሱዳን Um, continue to move and work with IGAD as it goes forward. Our goal is that we should all have one voice, and one voice is we have to see peace in South Sudan. Sudan. ተጨማሪ ጫናዎች ሲደረጉ ማየታችሁን ትቀጥላላችሁ። ሂደቱ በቀጠለ ቁጥርም የአፍሪካ ህብረትም ከኢጋድ ጋር የሚጓዝና የሚሰራ ይመስለኛል። ግባችን እኛ ሁላችንም አንድ ድምፅ ሊኖረን ይገባል የሚል ነው። አንድ ድምፅ ምንድን ነው? በደቡብ ሱዳን ሰላም ማየት አለብን። ሴቶች ጥበቃና እንክብካቤ ሲደረግላቸው ማየት አለብን። ከዚህ በኋላ ተጨማሪ ሞት ማየት አንችልም። ተጨማሪ ቸነፈር ማየት አንችልም። ሁኔታው ሲሻሻል ማየት መጀመር አለብን የሚል ነው። ጫናውም ፕሬዚዳንት ኪር ከዚህ አንጻር ለውጥ ከሚያደርጉ ድረስ ይቀጥላል ነው ያሉት። ዩናይትድ ስቴትስ ለደቡብ ሱዳን የምትሰጠውን እርዳታ ማቋረጥ ለሰላሙ ሂደት መፋጠን አስተዋጽኦ ያደርግ እንደሆነ የተጠየቁት አምባሳደሯ ተከታዩን ነው የመለሱት። Um, you have to really think hard before you pull US aid because President Kiir doesn't care if we pull US aid. he doesn't care, care if his people suffer. and that's the concern we have is we don't know that that will make a difference.. <laughs> እርዳታ ማቋረጡን ማለታቸው ነው። ለውጥ እንደሚያመጣ አናውቅም። ይህ የምንወያይበት ጉዳይ ነው። ፕሬዝዳንት ኪርን በትክክል ፈቀቅ የሚያደርጋቸው ምን እንደሆነ እናያለን ነው ያሉት አምባሳደር ኒኪ ሄሊ። ማምሻውን የሰጡትን መግለጫ ተከታይ ክፍል በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።